የኢትዮጵያ መንግስት ባለፈው መስከረም ማብቂያም የአስቸኳይ ጊዜ አዋጅ ከደነገገ ወዲህ በተለያዩ ወንጀሎች ተሳትፈዋል ያላቸውን በሺ የሚቆጠሩ ተጠርጣሪዎች ማሰሩን፣ ሌሎች እጃቸውን መስጠታቸውን፣ የተለያዩ የጦር መሳሪያዎች መማረኩን በተደጋጋሚ አስታውቋል። ሰዎችን ከማሰር እንቅስቃሴ፣ ንግግር፣ ግንኙነታቸውን እስከ መግታት የመገናኛ ዘዴዎችን ስርጭት ወይም ህትመት ከመዝጋት የኢንተርኔት አገልግሎትን እስከ ማቋረጥ የደረሰው እርምጃም የመንግስት ባለሥልጣናት እንደሚሉት ሀገሪቱን ለማረጋጋት ብዙ ጠቅሟል። ተቃዋሚ ፖለቲከኛዎች የመብት ተሟጋቾችና ገለልተኛ ታዛቢዎች ግን ተቃራኒውን ነው የሚሉት። የቀድሞው የህዝባዊ ወያኔ ሀርነት ትግራይ አንጋፋ ታጋይ አቶ አስገደ ገብረስላሴ አንዱ ናቸው። ከደርግ የዘውዳው ስርዓቶች ባለስልጣኖች ከተረሸና ከዚያም በኋላ ከመጡት አዋጆች ተነሳበምክንያቱም በዛ ወቅት ከአንድ ሰው ላይ ሰው አይሄድም፣ በቡድን መሄድ አይፈቀድም፣ መደራጀት አይፈቀድም፣ ፕሬስ አይፈቀድም። አሁንም ያ የታወጀው ያ ነው። የቀድሞው ብቸኛና እስካሁን የመጨረሻው የተቃዋሚ ፓርቲ የምክር ቤት እንደራሴ አቶ ግርማ ሰይፉ ያክሉበታል። አፈራው ሰው እንደፈለገ ላይ ይናገር እንደፈለገ ላይ ይጽፍ ይችላል፣ የፈለገውንም ላያይ የሚችልበት ሁኔታ ሊኖር ይችላል። ይሄ ግን የበለጠ ቅሬታውን ያዳብርበት ካልሆነ በስተቀር አንዳንድ አስተያየት ሰጪዎች እንደሚሉት የአስቸኳይ ጊዜ አዋጁ ዘግይቷል በሚለው ያልስማማ የፍልስፍና ፕሮፌሰር ዶክተር ዳኛቸው አሰፋ በበኩላቸው አዋጁ ከማርሻል የጦር ሕግ አይለይም ባይ ናቸው። ለተነሱት ጥያቄዎች መንግስት የወሰደና የሚወስዳቸው እርምጃዎችም ዶክተር ዳኛቸው እንደሚያምኑት መንግስት ወታደራዊ መፍትሄ መፈለጉን ጠቋሚ ነው። እነሱ ሲገልጹት ጊዜያዊ አስቸኳይ አዋጅ ነው የሚለው እኔ እስከምረዳ ድረስ ይሄ የእንትን ነው የማርሸል ሎው ነው። ማርሸል ሎው ነው። ዞል ኢምፕሊኬሽንስ ማርሸል ሎው ይሄ እና ያው በኮማንድ ፖስቱ ቁጥጥር ስር ነው አገር ያለችው አሁን። ለተነሱ ጥያቄዎች ፖለቲካል እና ህጋዊ መፍትሄ ከመፈለግ የተመረጠው አካሄድ ያው የሚሊተሪ አካሄድ ይመስለኛል እና ሰዎችን በጅምላ ማሰር የሰዎችን ፍሪደም ህገ መንግስቱ ላይ ያሉትን ብልአነቶች በሙሉ ገደብ መታል ነው። መንግስት በአስቸኳይ ጊዜ አዋጁ መሰረት ከወሰዳቸው እርምጃዎች በተጨማሪም በቅርቡ የፌዴራሉን መንግስት የካቢኔ አባላትን ሽሮም ሌሎች እንደሚሾም አስታውቋል። አቶ ግርማ ሰይፉ እቃን ጨለማ ውስጥ ጥሎም መብራት ያለበት ሌላ ስፍራ ከመፈለግ የሚቆጠር ይሉታል አሁን እያደረጉ ያሉት እቃ የጠፋባቸው ጨለማ ቦታ ሆኖ ሌላ ቦታ መብራት ስላለ እዛ ጋር እንደመፈለግ ነው። አንድ ነገር መስማማት አለብን። ያድግ ራሱን ለማስተካከል ራሱን እንትን ለማድረግ ማንኛውንም አይነት እርምጃ በራሱ ሰርክል ሊወሰድ ይችላል። ግን የሀገሪቱን ውስጥ የተፈጠሩትን ችግሮች ለመፍታት ግን ብቻውን እየወሰድኩ ነው በሚለው እርምጃ ሊፈታው አይችልም። ችግሩን በትክክል አልተገነዘበውም ማለት ነው። እኔ እስከዛሬ ባለኝ እንትን ካቢኔ አባላት ሲቀየሩልን የሚል አልሰማሁኝም። ምናልባትም ራሳቸው አቶ ጌታቸውን ረዳን የማስታወቂያ ሚኒስትሩን ጠቅሶ ለመናገር ስንት ካቢኔ አባላት የሚሰቀል ነው ህዝቡ የሚረካው የሚል ብሏል። እና ማንም አንድም አይሰቀል፣ እኛ ከእነሱ ጋር ምንም ጉዳይ የለንም። ጉዳዩ የሚፈታበት መንገድ ሁሉም ኢትዮጵያዊ በሚችለው እና በሚያገባው መስመር እንዲሳተፍ ማድረግ ነው ነው። አቶ አስገደም ለውጥ አይመጣም ባይ ናቸው። አሁን ያለው የህዝቦች ጥያቄ የስርዓት ለውጥ ይፈልጋል፣ ዲሞክራሲ ይጠይቃል፣ ነጻነት ይፈልጋል፣ ፍትህ ይፈልጋል። የካቢኔት ሹምሽር በማድረግ የሚመጣም ሽማግሌዎችን ወርዶ ወጣት ሊመጣ ይችላል፣ ግን አመለካከቱ ምንድን ነው? ፖሊሱ ምን አይነት ፖሊሲ ይከተላል የሚል ነገር ሊመልስ አይችልም። ዶክተር ዳኛቸው ደግሞ ለማየት ያብቃን አይነት ይላሉ። ሹምሽሩ ይሄ የራሳቸው የውስጥ ጉዳይ ችግር እንዳለም በይፋ ተናግረዋል። እና ለው ቦታ ለሚያሉት፣ ያ እንግዲህ እናያለን። እኔ በበኩሌ አልመሳልኝም፣ ግን ጥሩ ነው። ለማንኛውም ውስጥ አዋቂ ምንጮች እንደሚሉት የየክልል መስተዳድሮች የየራሳቸውን ሹምሽር ካደረጉ በኋላ የፌዴራሉ መንግስት ሹምሽር ይደረጋል ተብሎ ይጠበቃል።